የዲደብሊው ዜና ጤና ስጥልን፣ አድማጮች ዜና እናሰማለን። በቅድሚያም ዋና ዋናዎቹን የኮንጎ ጦር በሀገሪቱ የተሞከረውን መፈንቅለ መንግሥት ማክሸፉን አስታወቀም መንግሥት ፈንቃዮች ያላቸውንም ማሰሩን ይፋ አድርጓል። የእስራኤል ጦር አውሮፕላኖችና ታንኮች በራፋህ ላይ መጠነ ሰፊ ጥቃት መፈጸማቸውንና ውጊያው እየቀጠለ እንደሆነ እስራኤል አስታወቀች። የኢራን ፕሬዝደንታዊ ሄሊኮፕተር መከስከሱ ተሰማ። በሄሊኮፕተሩ ፕሬዝደንቱና የውጭ ጉዳይ ሚኒስትሩ እንደነበሩ ተረጋግጠዋል። ሩሲያ ባላንጣዋ ዩክሬን አሜሪካ ሰራሽ በሆነ ሚሳይል እና በድሮን የታገዘ ጥቃት ፈጸመችብኝ ስትል አስታወቀች። ዜና በዝርዝር ነው። ኬንያ በሀይቲ የተባበሩት መንግስታት ድርጅት ተልእኮ የሚያስፈጽሙ ፖሊሶች በቀናት አሊያም በሳምንታት ጊዜ ውስጥ እንደምትልክ አስታወቀች። የኬንያ የውጭ የጸጥታ ጉዳዮች ኃላፊ ኮሪር ሲንጋ ኦይ ለአጃንስ ፍራንስ ፕረስ እንደገለጹት የኬንያ ፖሊሶች የሃይቲ መንግሥት በኃይል ለመጣል የሚሞክሩትን ታጣቂ ወረበሎች ያሏቸውን ታጣቂዎችን ለማስታገስ በተባበሩት መንግስታት ተልእኮ ስር በመሆን የሀይቲ ጸጥታን ለማስከበር ይሰማራሉ። ኬንያ በሀይቲ የተፈጠረውን ብጥብጥ ተከትሎ አንድ ሺ ፖሊሶችን ለማሰማራት ማቀዷን ቀደም ሲል አስታውቃለች። ይሁንና ይህ ተግባሯ በአሜሪካ መንግስት ድጋፍ ቢያገኝም የሀገሪቱ ፖለቲከኞችና ልሂቃን ግን ጉዳዩ ህገ መንግስታዊ ጥሰት ነው በማለት ከሰዋል። የኮንጎ ጦር በሀገሪቱ የተሞከረውን መፈንቅለ መንግሥት ማክሸፉን አስታወቀም። መንግሥት ፈንቃዮች የተባሉትንም ማሰሩን ይፋ አድርጓል። ዛሬ ጠዋት ወታደራዊ ልብስ የለበሱ ታጣቂዎች በዋና ከተማዋ ኪንሻሳ ቶክስ በመክፈት የመፈንቅለ መንግሥት ሙከራ ያደረጉ ሲሆን በሰበቡም ሁለት ፖሊሶችና አንድ ከመፈንቅለ መንግሥት አድራጊዎች መገደላቸውን ታውቋል። የመንግሥት ቃል አቀባይ ለአሶሺየትድ ፕሬስ እንዳሉት ተኩሱ የመፈንቅለ መንግስት ሙከራ እንደነበረና በዚህ ተግባር ተሳትፏል የተባሉ በሙሉ መታሰራቸውን ገልጿል። ይሁንና የፈንቃዮቹ ማንነት እስካሁን አልታወቀም ወይም አልተገለጸም። የእስራኤል ጦር አውሮፕላኖችና ታንኮች በራፋህ ላይ መጠነ ሰፊ ጥቃት መፈጸማቸውንና ውጊያው እየቀጠለ እንደሆነ የእስራኤል መከላከያ ሰራዊት አስታወቀ። እስራኤል በራፋህ ላይ የጀመረችው ጥቃት ሌሊቱንም የቀጠለችበት ሲሆን የአሜሪካ የደህንነት አማካሪ ጃክስ ሪቫን በቀጠናው ጉብኝት እያደረጉ ባሉበት መሆኑንም ታውቋል። የእስራኤል ጦር በደቡብ ጋዛ ወደምትገኘው የሐማስ የመጨረሻ ምሽግ ወደ ተባለላት የራፋህ ከተማ እየተጠጉ እንደሆነና በሰሜን ጋዛ ወደምትገኝ የጃባሊያ ከተማም ተመሳሳይ ጥቃት እየፈጸሙ እንደሆነ ሮይተርስ ዘግቧል። እስራኤል በራፋህ ላይ የጀመረችው ወታደራዊ እርምጃ አሜሪካን ጨምሮ በርካታ ሀገሮችና ዓለም አቀፍ ተቋማት ሰፊ የሰብአዊ ቀውስ ያስከትላል በማለት ቢቃወሙትም፣ እስራኤል ግን ዘመቻው ቀጥላበታለች። ጥቃቱን ተከትሎ በመቶ ሺዎች የሚቆጠሩ ፍልስጤማውያን ከራፋህ ተፈናቅለው ለምግብና መጠለያ ችግር መጋለጣቸውን የአካባቢው ሪፖርቶች ያመለክታሉ። እስራኤል በበኩሏ አሁን በጃባሊያና ራፋህ እያካሄደችው ያለው ወታደራዊ ዘመቻ ሐማስ መልሶ እንዳያሰራራ ለማድረግ ነው ትላለች። በትናንትናው ጥቃት ብቻ 28 ፍልስጤማውያን እና ሁለት የእስራኤል ወታደሮች መገደላቸውን ታውቋል። የጋዛ ሲቪል የአደጋ አገልግሎት ባወጣው መግለጫም ባለፉት ቀናት 150 ፍልስጤማውያን በእስራኤል ጦር አየር ድብደባ መገደላቸውን 300 ቤቶች ላይ ደግሞ የመውደም አደጋ መድረሱን ገልጸዋል። የእስራኤል ጦር በትላንትናው ዕለትም ከሰባ በላይ ኢላማዎች በጦር አውሮፕላኖች መደብደቡ መግለጹ ይታወሳል። ይህ ዶች በለ ነው። የኢራን ፕሬዝደንታዊ ሄሊኮፕተር መከስከሱ ተሰማም። በሄሊኮፕተሩ ፕሬዝደንቱና የውጭ ጉዳይ ሚኒስትሩ እንደነበሩ ተረጋግጠዋል። የኢራን መንግስታዊ ቴሌቪዥን የሀገሪቱ ፕሬዚዳንት ሄሊኮፕተር ላይ አደጋ መድረሱን ቢገልጽም በሄሊኮፕተሩ ፕሬዚዳንት ኢብራሂም ራይሲ ስለመኖር አለመኖራቸው የገለጸው ነገር የለም። አደጋው እየተጣራ እንደሆነ ነው በደፈናው የገለጸውም። አዣንስ ፍራንስ ፕረስ ያልተረጋገጠ መረጃ ብሎ ባሰራጨው ዘገባ ግን ሄሊኮፕተሩ ውስጥ ፕሬዝዳንት ኢብራሂም ራይሲ እንደነበሩ ጠቅሷል። ዘጌት ብለው በወጡ ዘገባዎች ደግሞ በሄሊኮፕተሩ ፕሬዚደንቱና የውጭ ጉዳይ ሚኒስትራቸው እንደነበሩ ተረጋግጧል። አንድ ስማቸው ያልተጠቀሰ ባለስልጣን ለሮይተርስ እንዳሉት ባለሥልጣናቱ ደህና እንዲሆኑ ተስፋ እናደርጋለን፣ ከአደጋው ቦታ እየወጡ ያሉ መረጃዎች ግን አሳሳቢ ናቸው ብለዋል። ሩሲያ ባላንጣዋ ዩክሬን አሜሪካ ሰራሽ በሆነ ሚሳይልና በድሮን የታገዘ ጥቃት እየፈጸመችብኝ ነው ስትል አስታወቀች። የሩሲያ ጦር ኃይል እንዳለው በጥቃቱ ምክንያት አንድ የነዳጅ ማጣሪያ ላይ በደረሰ መጠነኛ ጉዳት ለጊዜው ስራ አቁመዋል። ዩክሬን ዘጠኝ አሜሪካ ሰራሽ ሚሳይሎችና ወደ 60 የሚሆኑ ድሮኖችን በመጠቀም በክሬሚያ ኬርዞን ዳርና ቤልግሮድ ደህላይፍ የፈጸመችው ጥቃት ከከዚህ ቀደሞቹ ጥቃቶች ጠንከር ያለ ነበር ተብሏል። በዓመት አራት ሚሊዮን ሜትሪክ ቶን ነዳጅ የሚያመርተው የነዳጅ ማጣሪያው ላይ ቀጥተኛ ጥቃት እንዳልተፈጸመበትና በሩሲያ አየር መቃወሚያ የተመቱ ድሮኖች በላዩ ላይ በመውደቃቸው መሆኑም ተነግረዋል። በዚህ ጥቃት ከተሰማሩ የዩክሬን ድሮኖች 57ቱን መትተው መጣሉን የሩሲያ ጦር አስታውቋል። በዚህ ጉዳይ ላይ ኪየቭ እስካሁን የሰጠችው ማብራሪያ የለም። ይህ በእንዲህ እንዳለ ግን የሩሲያ አየር ኃይል በካርካይቭ ባካሄደው ጥቃት አምስት ሰዎች ሲገደሉ፣ 16 መቁሰላቸውን የአካባቢው ባለሥልጣናት አስታውቋል። የከተማዋ ከንቲባ ይሆር ተርካሆቭ ለሮይተርስ እንዳሉት ሩሲያ ጥቃቱን የፈጸመችው ሰዎች በሚዝናኑበት ቦታ ላይ ነው። የሮይተርስ ዘጋቢ በአካባቢው ተመለከትኩ ብለው እንደዘገበው አንድ የመዝናኛ ስፍራ በጥቃቱ ወድሟል። በአካባቢው ከሚገኘው ምግብ ቤት ጀርባ የሚኖሩ አንድ የ69 ዓመት ወይዘሮ በጥቃቱ ተጎድተው ፊታቸው በደም ታጥበው መመልከቱም ጋዜጠኛው ጠቅሰዋል። ሩሲያ በኪየቭ ላይ የፈጸመችው ጥቃት ለዩክሬኑ የድረን ጥቃት አጸፋዊ ምላሽ ይሆን አይሁን ግን ዜናው ያለው ነገር የለም። ታላቋ ብሪታንያ ለህሙማን በበሽታ አማጭ ቫይረስ የተበከለ ደም እንዲሰጣቸው ለተደረገው ቅሌት ካሳ የሚውል 10 ቢሊዮን ፓውንድ ሊያስወጣት እንደሚችል ተነገረ። በዚህ ቅሌት በግምት ወደ 30 ሺ የሚጠጉ ህመምተኞች በኤችአይቪና በሄፒታይተስ ሲ የተበከለ ደም እንዲሰጣቸው ተደርጓል። እንደ ጎርጎሮሳውያን አቆጣጠር በ1970ዎቹና 80ዎቹ ተፈጸመ በተባለው ቅሌት ተጠቂ የሆኑ ቤተሰቦች አሁንም ፍትህ እንዲሰጣቸው እየጠየቁ ነው። የቀድሞው ጠቅላይ ሚኒስትር ዴቪድ ካሜሮን ለድርጊቱ ይቅርታን በመጠየቅ ጉዳዩን የሚያጣራ ገለልተኛ አካል እንዲቋቋም አድርገው ነበረም። በዚህ ቅሌት ምክንያት ደግሞ በግምት 30 ሺ የሚጠጉ ሰዎች በኤችአይቪና በሄፓታይተስ ሲ የተጠቁ ሲሆን ከእነዚህም 3 ሺ የሚሆኑት መሞታቸውን ሮይተርስ ዘግቧል። ይህ ዶይቸ በለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። የኮንጎ ጦር በሀገሪቱ የተሞከረውን መፈንቅለ መንግሥት ማክሸፉን አስታወቀም። መንግሥት ፈንቃዮች ያላቸውንም ማሰሩን ይፋ አድርጓል። የእስራኤል ጦር አውሮፕላኖችና ታንኮች በራፋህ ላይ መጠነ ሰፊ ጥቃት መፈጸማቸውንና ውጊያው እየቀጠለ እንደሆነ የእስራኤል መከላከያ ሰራዊት አስታወቀም። የኢራን ፕሬዝደንታዊ ሄሊኮፕተር መከስከሱ ተሰማም። በሄሊኮፕተሩ ፕሬዝዳንቱና የውጭ ጉዳይ ሚኒስትሩ እንደነበሩ ተረጋግጧል። ሩሲያ ባላንጠዋ ዩክሬን አሜሪካ ሰራሽ በሆነ ሚሳይል እና በድሮን የታገዘ ጥቃት ፈጸመችብኝ ስትል አስታወቀች። ዜናው በዚሁ በቃም።